መጽሐፈ ኢዮብ ምዕራፍ ሰላሳ ስምንት ። እግዚአብሔርም በዐውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ፣ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሠረትሁ ጊዜ አንተ ወዴት ነበርህ? ታስተውል እንደሆነህ ተናገር ብታውቅስ መስፈሪያዋን የወሰነ በላይዋስ፣ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ፣ የእግዚአብሔርም ልጆች ሁሉ እልል ሲሉ፣ መሠረቶቿ በምን ላይ ተተክለው ነበር? የማዕዘንዋስ ድንጋይ ያቆመ ማን ነው? ከማኅፀኗ እንደሚወጣ በወጣ ጊዜ ባሕርን በመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማንም ለመጠቅለያው አደረግሁ። ድንበሩን በዙሪያው አድርጌ መወርወሪያዎቹንና መዝጊያዎቹን አኑሬ፣ እስከዚህ ድረስ ድረሺ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልሁ። የምድርን ዳርቻ ይይዝ ዘንድ፣ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድህ ጀምሮ ማለዳን አዝዘሃልን? ለወገግታም ስፍራውን አስታውቀኸዋልን? ጭቃ ከማኅተም በታች እንደሚለወጥ እንዲሁ እርሷ ትለወጣለች። ነገርም ሁሉ እንደ ልብስ ተቀልሞአል። ከበደለኞች ብርሃናቸው ተከልክሎአል። ከፍ ያለውም ክንድ ተሰብሯል። ወደ ባሕር ምንጭስ ውስጥ ገብተሃልን? በቀላይ ውስጥ መሠረት ውስጥ ተመላልሰሃልን? የሞት በሮች ተገልጠውልሃልን? የሞትንስ ጥላ ደጆች አይተሃልን? ምድርንስ በስፋቷ አስተውለሃታልን? ሁሉን አውቀህ እንደሆነ ተናገር። ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚደርሰውን ጐዳና ታውቅ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በዚያን ጊዜ ተወልደህ ነበርና የዕድሜህም ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም። በውኑ ወደ በረዶው ቤተ መዛግብት ገብተሃልን? የበረዶውንስ ቅንጣት ቤተ መዛግብት አይተሃልን? ይኸውም ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቅሁት ነው። ብርሃንስ በምን መንገድ ይከፈላል? የምሥራቅስ ነፋስ በምድር ላይ እንዴት ይበተናል? ባድማውንና ውድማውን እንዲያጠግብ ሣርንም እንዲያበቅል ማንም በሌለበት ምድር ላይ ሰውም በሌለበት ምድረ በዳ ላይ ዝናብን ያዘንብ ዘንድ ለፈሳሽ ውኃ መንዶልዶያውን ወይስ ለሚያንጐደጕድ መብረቅ መንገድን ያበጀ ማን ነው? በውኑ ለዝናብ አባት አለውን ወይስ የጠልን ነጠብጣብ የወለደ ማን ነው? በረዶስ ከማን ማሕፀን ወጣ? የሰማዩንስ አመዳይ ማን ወለደው? ውኆች እንደ ድንጋይ ጠነከሩ፣ የቀላዩም ፊት ረግቶአል። በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ሥርዓት ታውቃለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? የውሆች ብዛት ይሸፍንህ ዘንድ ቃልህን ወደ ደመና ታነሣ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ አለን ይሉህ ዘንድ ልትልካቸው ትችላለህን? በውስጥ ውስጥ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው? የሰማይን ደመና በጥበቡ ሊቈጥር የሚችል ማን ነው? ትቢያ በተጠበጠበ ጊዜ፣ ጓሎችም በተጣበቁ ጊዜ የሰማይን ረዋት ሊያዘነብል የሚችል ማን ነው? በውሾቻቸው ውስጥ ተጋድመው በጫካም ውስጥ አድብተው ሳሉ ለአንበሳይቱ አደን ታድናለህን? የልጆቿንስ ነፍስ ታጠግብ ዘንድ ትችላለህን? ልጆቹ ወደ እግዚአብሔር ሲጮኹ የሚበሉትም አጥተው ሲቅበዘበዙ ለቁራ መብልን የሚሰጠው ማን ነው?